አቶ ገለታው ዘለቀ የባልደራስ ለእውነተኛ ዲሞክራሲ ፓርቲ ቢሮ ኃላፊ በክስና እስር ላይ ያሉ የፓርቲያችሁ አመራር አባላት በየካ ኮልፌ ቀራኔው ና ንፋስ ስልክ ላፍቶ ክፍለ ከተሞች በሚገኙ የአዲስ አበባ ከተማ ምክር ቤት የምርጫ ስፍራዎች እንዲወዳደሩ ያቀረበው ይግባኝ በፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ሁለተኛ ችሎት ይሁንታ አግኝቶ እጩዎቹ የመመዝገብ መብት እንዳላቸው በይኗል ይህንንም ተከትሎ የምርጫ ቦርድ በበኩሉ ቀደም ሲል ከጊዜ ጥረትና ከወጪ አኳያ ብይኑን ተቀብሎ ግብር ላይ ለማዋል እንደሚያውቀው ለፍርድ ቤቱ ቢያሰማም አሁን ግን የፍርድ ቤቱን ውሳኔ ግብር ላይ ለማዋል 3.5 ሚሊየን ብር ወጪ በማድረግ የ1.3 ሚሊየን የድምፅ መስጫ ወረቀቶችን ቀይሯል። ይህ ለባልደራስ ፓርቲ ምን ማለት ነው? ስለ ፍትህ ስርዓቱና የምርጫ ቦርድስ የሚነግሩን ነገሮች ምንድን ናቸው? በጣም አመሰግናለሁ። ከሳሁን በዚህ ፕሮግራም ላይ ስለገበስገኝ እንዳነስተው የዚህ የእስክንድር ጉዳይ እንደ ግለሰብና እንደ ፓርቲ ጉዳይ ብቻ አድርገን አናየውም። እኛ የዜጎች የመምረጥ መመረጥ መብት የሚለው ከፍ ያለ ጉዳይ ይሄ ገዢ ጉዳይ ነው። እኛን በአብዛኛው ሲገፋን የነበረው እስከ ሱፕሪም ኮርቱ ድረስ። ከዛ በኋላ እንግዲህ የአባላቶቻችን ጉዳይ የመሪዎቻችን ጉዳይ ይመጣል። የመጀመሪያው ግን የዜጎች የመምረጥ መመረጥ መብት በዚች ሀገር መከበር አለበት። የኢትዮጵያ ሕግ በግልጽ እንደሚያስቀምጠው አንድ ሰው ተጠርጥሮ ቤት ቢኖር ያ ሰው የመምረጥ መመረጥ መብት አለው ነው እንደውም የሕግ ሰዎች የሚሉት ቢፈረድበትም ተሰርቶበት በልዩ ሁኔታ የመምረጥ የመምረጥ መብቱ ካልተነሳ እስከ መወዳደር ይችላል ማለት ነው የሚል ትርጉም ሁሉ የሚሰጡት የሚሰጡት ሕግ ነው ያለው ኢትዮጵያ ውስጥ እና በዚህ ሕግ መሰረት እንግዲህ ጠይቀን ነበረ ሲከራከረን የነበረው አይሆንም ሲል የነበረን የነበረው አቃቢ ሕግም አይደለም፣ ሌላ ተቋም አይደለም፣ ራሱ ምርጫ ቦርድ ነው። ምርጫ ቦርድ የዜጎችን መብት በተለይ ከመምረጥ ከመመረጥ ጋር እየደጋገፈ እንደውም ለማበረታታት ሲገባው እሱ ነበር ሲታገል የነበረው። ግን ሄዶ ሄዶ እንዳልከው ሰበር ሰሚ ችሎቱ የመወዳደር መብታቸውን አቅርቦ ትልቅ ውሳኔ ታሪካዊ ውሳኔ ወስነዋል። ይህ እንግዲህ ለኛ ያለው አንድምታ አንደኛ ከዚህ በኋላ በር ከፍቷል። ዜጎች በእስር ቤትም ሆነው መወዳደር እንደሚችሉ ከዚ በኋላ ወደ ፍርድ ስ ያወዱ ወደ ፍርድ ቤት አይሄድም፣ ይህን አውቆ ይሰራል። ከዛ ባሻገር ደግሞ ራሱ ሱፕሪም ኮርቱ የወሰነ ውሳኔ በእውነት ለሀቅ እና ለእውነቱ ቆሞ አምስት ዳኞች ናቸው። አምስቱም ዳኞች በአንድ ድምፅ ነው ይህን ውሳኔ የወሰኑት፣ እና ትልቅ ተስፋን ብርሃንን ሰንጥቋል። ተቋማት ሁሉ እንደዚህ የአይነት ውሳኔ የሚወስኑ ከሆነ ለህግ የበላይነት እንደዚህ የሚቆሙ ከሆነ ፖሊስ እንደዚህ ቢሆን፣ ወታደሩ እንደዚህ ቢሆን፣ ሌሎች አቃቢ እንደዚህ ቢሆን እኮ ተሻገር ነው ማለት እኮ ነው። እና ይሄ ፍንጭ በማየታችን እንደ ባልደራስ እንደ ፓርቲ ትልቅ ሀገራዊ ደስታ ነው የተሰማን ማለት ነው። አሁን በየካ ኮልፌ ቀራኒዮና ነፋስ ስልክ ላፍቶ የሚወዳደሩት የአመራር አባላትና እስክንድር ነጋ፣ ስንታየው፣ ቀለብ ስዩም እና አስካለ ደምሌ በስር ላይ ይገኛሉ። እነዚህ ተወዳዳሪዎች እስር ቤት ሆነው የምርጫ ዘመቻቸውን ወይም ምረጡኝ ዘመቻቸውን በምን መልክ ነው ሊያከናውኑ የሚችሉት? ይህን አስመልክቶ ከፍርድ ቤቱ ወይም ከምርጫ ቦርድ በኩል የተሰጠ ጉዳይ አለ? እስካልተለቀቁ ድረስ ምን ያህል ፍታዊ ይሆናል? እስር ቤት ሆነው መምረጫ ዝርዝር ላይ ብቻ ፎቶግራፋቸው መቀመጡ ለእናንተ ለፓርቲው ጉዳት አያመጣም? እንግዲህ እኛ የምንለው ምንድን ነው፣ እነዚህ ሰዎች ገና ተጠርጣሪዎች ናቸው። የፖለቲካ ስርዓት መሆኑን መቼም ሆዳችን ያውቃል፣ መንግስቱም ሆዱ ያውቃል። የታወቀ ነው እሱ። ግን ይሁንና እነዚህ ሰዎች ተጠርጣሪ ናቸው። አንደኛው ጥያቄያችን የዋስ መብት ተከብሮላቸው ቅስቀሳ እንዲያደርጉ ነው። ከሁሉ በላይ አሁን ይሄ ይሄ ጉዳይ መታየት አለበት። እዚህ ምርጫው ጉዳይ ከፍ ብሎ ታይቶ ኮምፕሮማይዝ ተደርጎ ወጥተው እንዲቀሰቅሱ ነው። ይህ ካልሆነ ደግሞ ባሉበት የተለያዩ ቴክኖሎጂዎችን በመጠቀም በስካይፕ ሊሆን ይችላል። ደግሞ ታጫጃ ተሰጥቷቸው ወጥተው እንዲቀሰቅሱ ሊደረግ ይችላል በሆነ መንገድ ብቻ ከህዝብ ጋር የሚገናኙበት መንገድ እንዲፈጠር ነው የእኛ ግፊት። እንግዲህ ከጥቂት እንግዲህ ቀናት በኋላ የመንግስትን ወይም በተለይ ማረሚያ ቤቱን ደግሞ ትብብር እናያለን። አሁን እኛ ከፍ ያለ ነገር እናስብ ነው ምንለው፣ እንደ ምርጫ ነው። እነርስ ብዙ ሰው ከኋላቸው ሰው አላቸው። ለህዝቡ ሲባል፣ በዚህ ህዝብ ምርጫ ሲባል፣ በዚህ በካምፔኑም ላይ እንዲሳተፉ በቀረችው ቀናት ቢደረግ መንግስትን ደግሞ በተለይ በተለይ ደግሞ በዋስ እንዲለቀቁ በዋ ምርጫውን የህዝቡን ተስፋ የበለጠ እንዲያብብ ቢደረግ ጥሩ ነው። ለሀገር ነው የሚጠቅመው። አሁን ይሄ ባልደራሲ ጁን ብቻም ሳይሆን ለሀገር ይጠቅማል። ከዛ ባሻገር እኛ አሁን ፎቶቸው በየቦታው ባነሮች፣ የእነ እስክንድር ባነር ነው ከተማው ላይ በብዛት ያለው ገና ይሄ እንደዚህ በሰበር ሰሚ ችሎት ማሸንፋችንን ሳናውቀው እነዚህ ሰዎች የፖለቲካ ስራ ስለሆነ ታስ ህዝብ የህዝብ ምርጫ ናቸው በሚል ስናስተዋውቅ ካምፔን ስናደረግ ነው የቆየ ነው ማለት ነው። እና እንግዲህ ያለን ትግል አንድም በዋስ ሲውጡ ነው የሚቆዩ ከሆነ ደግሞ ዛ የተለያዩ ቴክኖሎጂዎችን በመጠቀም ወይ በአጃቢም እየወጡ አልፎ አልፎ በህዝብ የሚሰብሰባቸው አካባቢዎች ካምፔን እንዲያደርጉ ነው ጥያቄያቸው። ባልደራስ ለእውነተኛ ዲሞክራሲ ፓርቲ በአሁኑ ወቅት ለዚህ ለሁለት ሺ አስራ ሶስቱ ምርጫ ምን ያህል እጮችን አሰልፏል? የምርጫ መወዳደሪያ ስፍራዎች ውስጥ በየት በየት አካባቢዎች ላይ ነው የሚገኙት? አዲስ አበባ ላይ በተወካዮች ምክር ቤት ሀያ ሶስት መቀመጫ ነው ያለው። ሀያ ሶስቱም ላይ እጩዎች አሉ። በጣም ሀገር ሊመሩ የሚችሉ በጥንቃቄ የተመረጡ በትምህርት ደረጃቸው ማስተርስና በላይ ናቸው። ወደ ዘጠኝ አስሩ ዶክተሮች ናቸው። ፕሮፌሰር፣ ረዳት ፕሮፌሰሮች፣ ፕሮፌሰሮች አሉበት። ሀያ ሶስቱንም አዘጋጅተናል። ለክልልም እንደዛው መቶ ሰላሳ ሰባት ይመስለኛል መቶ ሰላሳ ሰባት መቶ ሰላሳ ሰባቱንም እጩዎች አቅርበታል። ስለዚህ አዲስ አበባ ውስጥ ሁሉም ክፍለ ከተሞች በሁሉም የምርጫ ክልሎች ባልደራ ሲወዳደራል ማለት ነው። አዲስ አበባ ላይ ምርጫ ዘመቻው ላይ እየገፋችሁ ያላችሁት የምረጡኝ ዘመቻ ዋነኛ አጀንዳዎች ምንድን ናቸው? ለሕዝብ አጀንዳችሁን ሰጥታችሁ በምክትኩ ድምፁን ለማግኘት እየገፋችሁት ያላችሁት ማራጭ አጀንዳዎች ወይም ፖሊሲዎቻችሁ ምንድን ናቸው? በቀዳሚነት እያስተዋወቃችሁ ያላችሁት አንዱ እኛ ስልጣን እንደያዝን የምንታገልለት ወሳኝ ጉዳይ እና በባልደራስ የሚታወቅበት አሁን አዲስ አበባን ራስ ገዝ እናደርጋለን የሚለው ነው። አዲስ አበባ ስቴት መሆን አለባት። ዝም ብሎ እንደ ትንሽ ከተማ ቻርተር ከተማ ምን እየተባለች መዋቅራዊ ችግር ውስጥ እየተጠላለፈች እየወደቀች ነው ያለችው እና ይቺ ከተማ ወደ ስቴት እንድታድግ የባልደራስ አንድ ከፍተኛ ትግል ነው። ከዛ ባሻገር በተለይ በተለይ የስራ አጥነት ችግር አዲስ አበባ ውስጥ ወደ ሀምሳ ፐርሰንት ደርሷል። ይሄንን ለመቀነስ ሪሶርስ አሎኬሽኑን በማስተካከል ወይም የሀብት በጀት አሎኬሽናችንን በማስተካከል ይህንን ስርአት ስራ የማፊያ ስራ ኢሚዲየት ከመሆን አለብን አለበት ስልጣን እንዳያዝን አንዱ የምንዘምትበት ነገር ይሄ ነው የምንለው። ሌሎች መዋቅራዊ ችግሮች አዲስ አበባ ውስጥ በጣም ብዙ አሉ። ከዛ ባሻገር የቤት ችግር አለ። ከአዲስ አበባ ዝናኛ የምንተዋወቀው የምንተዋወቀው በዚህ ነው። አንዱ ትልቁ ችግር ወደ አንድ ሚሊዮን የሚደርሱ ቤቶች የማሰራቱ ነገር አንዱ ኢሚዲየት መጀመር ያለበት ነው። ከህዝባችን ጋር ሆነን እና በዛ ያሉ አሉ። እንግዲህ ትኩረት ኤሪያችን እነዚህ ናቸው። የጎት ጉዳይ አለ። የአስ አዲስ አበባን አስተዳደር ራስ ገዝ የማድረጉ ነገር አለ። ባልኩ የስራ አጡን ስራ የማፍያል እና የስራ መስኮችን የመስ ስራዎች ላይ ነው ኢሚዲትሊ የምንጠመደው ማለት ነው። የምርጫው በሰኔ አስራ አራት እንደሚካሄድ ተወስኗል። የሰኔ አስራ አራቱ አገር አቀፍ ምርጫ ለስኬት ከበቃ ኢትዮጵያን የወደፊት አቅጣጫ ወይም ምጣፈንታ ወዴት እንዲያመራ ሊያደርግ ይችላል እንደዚሁም ሳንካ ከገጠመውስ ምን አይነት ጠንቆች ወይም መዘዞች ሊከተሉ ይችላሉ የሚል አተያ ያለ በባልደራስ በቅርቡ አንድ የፕሪ ኤሌክሽን አሴስመንት ሰርተን ነበረ። የቅድመ ምርጫ ጥናት እዛ ጥናት ላይ ያየነው የቅድመ ምርጫ ሂደታችን ጥሩ ሁኔታ ውስጥ አይደለም ያለው፣ ሚኒመም ሪኳየርመንቱን የሚያሟላ አይደለም የሚል ውጤት ለሕብረተሰባችን አሳውቀናል። ያም ሆኖ ግን ወደ ምርጫ የምንገባው ይች ሀገር አሁን አሁን ባለበት ሁኔታ ምርጫ ለእኛ አንድ የሰላማዊ ትግል ምዕራፍ ነው ትግል ምዕራፍ ነው። የህዝብ የህዝብ ውሳኔ ማለት ነው፣ ምርጫ ማለት ይህን ውሳኔ ውሳኔውን ማሳየት አለበት በየጊዜው። ስለዚህ ይህንን ውሳኔውን የሚያሳይበት እና ውሳኔውን ለማስከበር ደግሞ ሰላማዊ ትግል የሚያደርግበት ምዕራፍ መሆን አለበት። በዚህ መሀል ሀገራችንን ወደ ብሔራዊ መግባባት ሊያመራት ይችላል የሚል ተስፋ አለን በፓርቲዎች መካከል ጥምረትን በማምጣት ፖስት ኤሌክሽን ላይ ፓርቲዎች ተጣምረው መንግስት በመመስረት የሚመጡ ከባድ ችግሮችን የመቀልበስ ስራ እንዲሰሩ አንድ ኦፖርቹኒቲ ይዟል የሚመጣው ምርጫ ብለን እናምናለን እና ትልቁ ተስፋ እንግዲህ ሊመጡ የሚችሉ ችግሮችን ሊቀልብስ የሚችለው ፓርቲዎች ቀና ሆነው ፓርቲ ኢንተረስት በላይ የሀገር ኢንተረስት አይተው ወደ ጥምረት፣ ለምሳሌ እኛ ከአብን ጋር ያደረግነው ጥምረት ከሌሎች ፓርቲዎች ጋር አሁን እየተነጋገርን ያለነው የጥምረት ሀሳብ ሁሉ በምርጫው ማግስት ያሉንን ድምፆች አቀናጅተን የጥምር መንግስት ስንመሰረት የሚመጡ ግጭቶች ይቀነሳሉ። ይች ሀገር አሁን ያለ ጥምር መንግስት አይደለም፣ አንድ ፓርቲ አሸናፊነት የምትመራ ድል ናት ብለን አናስብ። ለውጡ መሰስ ብሎ ይሄዳል ብለን አናስብ ከምርጫ በኋላ። ስለዚህ ወደ ጥምረት እንድናዘነብ ይህ አንድ ኦፖርቹኒቲ ነው። ብሔራዊ መግባባት አንድ ኦፖርቹኒቲ ነው። ድል ይዘመጥቷለን እናምናለን ከዛ ውጭ ግን ቀደም ያለው ጥናታችን ስናየው እንዳልኩ እስካሁን የመጣንበት መንገድ ጥሩ አይደለም፣ ጥሩ ያልሆነ ነው። አሁን ግን ምርጫውን ስናደርግ መለወጥ ያስፈልጋል። ከሀገር በላይ ምንም ነገር የለም። ፓርቲም የምንለው ነገር የሚኖረው የሀሳብ ልዩነት፣ ብሔርም የምንለው ነገር በሙሉ የሚስተናገደው በሀገር ጥላ ውስጥ ነው። ስለዚህ ወደዛ ከፍታ ፓርቲዎች መጥተው ተነጋግረው የተሻለ ጥምር መንግስት መስርተው ፖስት ኢለክሽን ድህረ ምርጫ እንደሚመጡ ግጭቶችን ለመቀነስ አንድ ምዕራፍ ነው ብለን እናምናለን። ይሄ ምርጫ እና ለበጎ ከተጠቀምንበት ይሄ ነው። ዝም ብሎ ግን ፓርቲዎች የማይጣመሩ ከሆነ ግጭቶችን እያራገቡ ልዩነትን እያሰፉ የሚሄዱ ከሆነ ደግሞ አሁን ካለንበት ተጨማሪ ግጭቶችን ሊያመጣ ይችላል ምርጫው። ስለዚህ በመስቀለኛ መንገድ ላይ ነው ሀገራችን ያለችው የሚያስብለን ይሄ ነው እና እኔ ግን እንደው እንደ ባልደራስ ልናገር እንደ ባልደራስ ግን የሚሻለን ቅድም ያልኩት ነገር ነው። እንደ ፓርቲ ከፓርቲያችን በላይ ሀገራዊ ጉዳዮች ላይ አተኩረን ቻችንን አጠራቅመን ልዩነቶቻችንን ሳና ሳናገዝፍ ሀገርን በማየት ጥምር መንግስት በመመስረት አንዱ አንዱን መጠላለፍ ሳይሆን የሽግግር ስራዎችን ወደፊት ለመስ ማለት ነው። ለምሳሌ የህገ መንግስት ማሻሻል የሽግግር ስራ ነው፣ አልተሰራም። ይህንን ሽግግር ስራ ለመስራት ፓርቲዎች መስማማት ያስፈልጋቸዋል። ፌደራል ስርአቱ ላይ አተነጋገርን አልጨረስንም። እስካሁን ድረስ የብሔራዊ መግባባት አልተደረገም። እነዚህን ሁሉ የማድረግ ስራ የሚመጣው አሁን መንግስት ላይ ነው፣ ጫንቃ ላይ ነው የወደቀው ይሄ መንግስት ደግሞ ብቻውን አንድ ፓርቲ ብቻ ቢሆን ሊያራምዱ አይችልም። እና ጥምረት ያስፈልጋል። ይህን ምርጫ ድምጻችንን አጠራቅመን ለሽግግር እንዲሆን መንግስት የምንመሰረትበት ምዕራፍ መሆን አለበት ብለን ነው የምናምነው። እና እንደሚታወቀው ባልደራስ በሀገር ውስጥ ውጪም ደጋፊዎች ያሉት እስካሁን ከምርጫው ጋር በተያያዘ ምን አይነት ድጋፎችን እያገኛችሁ ነው? ከባህር ማዶ ኢትዮጵያውያንና ትውልደ ኢትዮጵያውያን ኢትዮጵያዊ መቼም እንግዲህ በተለይ ከባህር ማዶ ያሉ ኢትዮጵያውያን ሁለንተናዊ የሆነ ድጋፍ ነው ለፋንድራሽ የሚያደርጉት። በዚህ አጋጣሚ በብሶ አሜሪካ በአውስትራሊያ፣ በካናዳ፣ በአውሮፓ፣ ሚድል ኢስት፣ በእስራኤል፣ በሳውዝ አፍሪካ በተለያዩ አካባቢዎች አሉ ኢትዮጵያውያን ማመስገን በጣም በጣም እፈልጋለሁ። በባልደራስ ለእውነተኛ ዲሞክራሲ ስም ነው የማመሰግናቸው። ከስቲ ድጋፍ ነው እያደረጉ ያሉት። የዚህ ፓርቲ የጀርባ አጥንት ናቸው፣ ጥንካሬ ናቸው እና ምስጋናዬን በዚህ አጋጣሚ ማቅረብ ወጣለሁ። ሁለንተናዊ የሆነ ድጋፍ ነው፣ በሀሳብም ባላቸው አቅም በሙሉ ፓርቲውን እየደገፉት ነው እዚህ የደረሰው። ይህ ፓርቲ እንደምታውቀው በጣም አሁን ካሉት ፓርቲዎች ልጅ ፓርቲ ነው። ገና አንድ ዓመት የሆነው ፓርቲ ነው። በዚህ አንድ ዓመት ውስጥ ነው ከመንግስት ጋር ተገዳዳሪ የሆነው በሱፕሪም ኮርት ፊት ለፊት ቆሞም ማሸነፍ የቻለ በተለያዩ ክርክር መድረኮች ባገኘናቸው ክርክር መድረኮችም እንደ ተገዳዳሪ የሆነው ብቻ ተገዳዳሪ ተስፋ የሆነው አዲስ አበባ ውስጥ ከእነዚህ ወገኖች በተለይ ከባህር ማዶ ያሉ ኢትዮጵያውያን ጠንካራ ድጋፍ ነው እና በዚህ አጋጣሚ ላመስግን። የእነሱ ድጋፍ ሰፊ ነው ማለት ነው። አጠቃላይ አቶ ገለታው ዘለቀ፣ የባልደራ ስለ እውነተኛ ዲሞክራሲ ፓርቲ ቢሮ ኃላፊ፣ ስለ ቃለ ምልልሱ እናመሰግናለን። እጅግ በጣም አመሰግናለሁ። እንደ ሁልጊዜው ካሳሁን፣ እግዚአብሔር ባርክ። መልካም ቀን። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።